ሰሞኑ በሰማያዊ ፓርቲ ብሔራዊ ምክር ቤት ከሳሽነት የፓርቲው የሥነ ሥርዓት ኮሚቴ አራት አባላቱን ማባረሩ ይታወቃል። የኮሚቴው ውሳኔ ሊቀመንበሩን ጨምሮ የሥራ ፈጻሚው ኮሚቴ በሙሉ ድምፅ ውድቅ አድርጎታል። ሜአድ በበኩሉ ሊቀመንበሩን አግዶ ምክትል ሊቀመንበሩን አንግሷል። ይህ በተቃዋሚዎች ጎራ እየታየ ያለው የውስጥ ሽኩቻን በተመለከተ ሁለት የፖለቲካ ሳይንስ ምሁራንና አንድ የፖለቲካ ተከታታይ አነጋግረናል። በመጀመሪያ የፖለቲካ ተከታታዩ ወጣት ሚካኤል አለማየሁ በመሰረቱ አጠቃላይ የሰማ ነው ነገር እጅግ በጣም የሚያስደነግጥና ያዳለጥናቸው ነገሮች በግራም በቀኝ ሁላችንንም ያስገረሙ ናቸው። ምክንያቱም ከምን አንጻር ነው የምንገረምበት እና የምንደነቅበት ብዙ ተስፋ የምናደርጋቸው ይሮጣሉ ስንላቸው እግራቸው እየተቆረጠ አስበው ሀገር ይመራሉ ስንላቸው ሳይታሰብ ጭንቅላታቸው እየተነሳብን እጅግ በጣም በተቃዋሚ ጎራ የተመደቡት ፖለቲከኞቻችን ወደኋላ በአንድም በሌላ ምክንያት ወደኋላ ላግ ያደርጋሉ። አሁን ደግሞ ትንሽ ተስፋ የምናደርገው ብራይት ነ። ነገር እያየንበት የነበረው በተለይ ደግሞ የወጣቱን ጄኔሬሽን ያቀፈ ነው ያልነው ፓርቲ፣ ነገር ግን እጅግ በጣም የሚያሳዝን እና ትግሉን ወዴት ይወስደዋል የሚለውን ነገር ፕሪዲክት ለማድረግ ራሱ የሚያስቸግር በኢትዮጵያ የሰላማዊ ፖለቲካ ላይ የሚንቀሳቀሱ ፓርቲዎች ላይ ምንድነው ቀጣይ ያለው ማንስ ምን አይቶ ነው የሚከተለው የሚለውን ነገር እጅግ በጣም በግሌ ተስፋ የሚያስቆርጥ ነገር ነው ያለው። የመጀመሪያና ሁለተኛ ዲግሪያቸው በፖለቲካል ሳይንስ እና ዓለም አቀፍ ግንኙነት የሰሩት አቶ ዳግም ወልደ ማርያም በበኩላቸው በዋናነት ትልቁ እረፍት ትልቁ ግርግር የሚሆነው እንቃወማለን ለሚሉት፣ እንታገላለን ለሚሉት ለገዢ ፓርቲ ነው የሚሆነው። ምክንያቱም እነሱ በውስጥ ሽኩቻ ትኩረታቸው በሚሳብበት ጊዜ ያው እነሱ ትልቅ እፎይታ ነው የሚሆነው። በቀጣይነት ስለዚህ ከጊዜ ወደ ጊዜ መልካቸውን እየቀያየሩ የሚመጡ የውስጥ ትግሎች ወይም ደግሞ የውስጥ ሽኩቻዎች ያው አቅማቸውን እያዳከሙ ተቀባይ ሕዝብ በኩልም የሚኖራቸውን ተቀባይነት ተመሳሳሚነት ከጊዜ ወደ ጊዜ እየሸረሸሩባቸው እንደሚሄዱ ምንም ትርትር አይኖሩም። በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ ረዳት ፕሮፌሰር የማነት ዘርአይ በበኩላቸው ተከታይን ብለዋል። ትልቁና ዋናው ወሳኝ በውስጣቸው ያለው ጉዳይ ነው። ምክንያቱም የውስጣቸውን አሰራር በሕግ መሰረት በሕግ መሰረት ሲባል ደግሞ የህግ በላይነት ያለበትና ሁሉንም አባላቸው በእኩል የሚያይ በአመራር እርከን ላይ ያሉትንም እንደ ደረጃቸው በአሰራራቸው መሰረት የሚያይ ካልሆነ ጊዜያቸውን በጭቅጭቅ ጊዜያቸውን በመካሰስ ስለሚያሳልፉት የህዝብ ጉዳይም ሰብስበው በትክክለኛ መልኩ ጠምረው አግሪጌት አድርገው አርቲኩሌት አድርገው ወደ ፕሮግራም ከፕሮግራም ቀጥሎ ደግሞ ወደ ፖሊሲ አሳልፈው ያን ፖሊሲ ለህዝብ ለማሳወቅ የሚያደርጉት ጥረት ላይ እክል ያመጣል። ስለዚህ አማራጭ ያጣል ህዝቡ። እነሱም በዲሞክራሲያዊ ስርዓቱ ላይ ሊኖራቸው የሚገባ ሚና ሳይፈጽም ይቀራሉ። ሁለተኛ ይሄን ሳይደራጁ ሲቆዩ ምርጫ ሲደርስ የመሮጥ የመቸኮል ነገር ሴንሲቲቭ የሚሆኑ ወይም ደግሞ ህዝብን ሊኮረኩሩ የሚችሉ ነገሮች ላይ ብቻ በማተኮር በኋላ ላይ ወደ ፕሮግራም በግልጽ የማይቀየሩ፣ ወደ ፖሊሲ የማይቀየሩ፣ ወደ ህግ የማይቀየሩ ጉዳዮች ወደዛ ላይ የማተኮር አንድ ሁለተኛ ከማይመስሏቸው ጋር ኮሊሽን የመፍጠር ጣምራ የመፍጠር ነገር ይሄድና ዘንድ ምርጫ ላይ የተወሰ ቢሳካላቸው ካ በኋላ ላይ ስርዓቱን የማስተግበር ችግር ይገርማቸዋል በፖለቲካ ስርዓቱ ዲሞክራሲያዊ ስርዓት በማነጽ ሂደቱ ላይም ግልጽ የሆነ አማራጭ እንዳይኖር የተደራጀ አማራጭ እንዳይኖር የሚያደርግ ስለሆነ ይህንን ነገር ትክክለኛ መንገድ መስታቱ ለፓርቲዎቹ ብቻ ሳይሆን እንደ ስርዓትም ለዲሞክራሲያዊ ስርዓቱ እና ለሕዝቡም ጠቃሚ ነው ብዬ ነው የማስበው። በተቃዋሚ ጎራ ጠባብነት፣ ጥቅምና ስልጣን ፍለጋ ሞባደን፣ የውስጥ ዲሞክራሲያዊ አሰራርና መርህ አለመከተልና የመሳሰሉት ችግሮች መስተዋላቸው እድገታቸው እንዲቀጭጭ ማድረጉን የፖለቲካ ተከታታዩ ጨምረው ገልጸዋል። ገልጿል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም